ቁጥሩ ወደ ሁለት ሚሊዮን የሚጠጋ ሕዝብ እንደሚሳተፍበት የሚጠበቀውና በጎንደር ከተማ የሚከበረው የጥምቀት በዓል በተሳካ ሁኔታ እንዲጠናቀቅ አስፈላጊው የጸጥታ ስራ ተሰርቷል ይላል የአማራ ክልል ባህልና ቱሪዝም ቢሮ። የጥምቀት በዓል በማይዳሰሱ ቅርሶች ውስጥ የዓለም ቅርስ ሆኖ በተባበሩት መንግስታት የትምህርት፣ የሳይንስና የባህል ድርጅት ዘንድሮ መመዝገቡም ይታወሳል። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። በኢትዮጵያ ከማይዳሰሱ የቱሪዝም ሀብቶች ውስጥ ይካተታል፣ የጥምቀት በዓል። በዓሉ ሃይማኖታዊ ዳራ ያለው ሲሆን ክዋኔውም በሃይማኖታዊ ስርዓት የሚመራ ነው። ጥምቀት ሃይማኖታዊ ክብረ በዓል ሆኖ ከመከበር ባለፈ ለሀገሬው ሁለት ጥቅሞችን ይዞ የሚመጣ በዓል ነው። ወዲህ የህዝቦችን የአብሮነትና የመቻቻል እሴትን ያጎለብታል፣ ወዲያ ደግሞ የሀገሪቱን የቱሪዝም ኢንዱስትሪ ያነቃቃል። ከየትኛውም የሀገሪቱ አካባቢዎች በተለየና ከፍተኛ ቁጥር ያለው ሰው የሚሰባሰበው ደግሞ በጥንታዊቷና የአርባ አራቱ ታቦት መገኛ በሆነችው በጎንደር ከተማ ነው። ይህንኑ በዓል አስመልክቶ የአማራ ክልል ባህልና ቱሪዝም ቢሮ ኃላፊ ዶክተር ሙሉቀን አዳነ ለጋዜጠኞች ዛሬ በሰጡት መግለጫ በዓሉ በሰላም እንዲጠናቀቅ አስፈላጊ ቅድመ ዝግጅቶች መጠናቀቃቸውን ነው የተናገሩት። ከተለያዩ የሀገሪቱ ክፍል የጥምቀትን በዓል የተለየ የጥምቀት በዓል ስላለው የተለየ የሚያደርገው የራሱ የሆነ መቶዎች ዓመታትን ያስቆጠረ ከንጉሥ አጼ ፋሲለደስ ጀምሮ የመዋኛ ገንዳ አለ። ጥምቀተ ባህር የሚከበርበት ቦታ አለ። እሱ በአይነቱ የተለየ ትርኢት የሚፈጥር ነው። እሱን ለማየት የሚመጡ እንግዶች በጣም ብዙ ናቸው። ከውጭ ሀገርም ቤተ መንግስቱን ለመጎብኘት በአካባቢው ያሉ የተፈጥሮ ታሪካዊ፣ ባህላዊ ቅርሶችን ለመጎብኘት ጭምር የሚመጡ እግረ መንገዳቸውን አሁን አሁን ደግሞ ሰፊ የህዝብ ቁጥር በቦታው ይገኛል ተብሎ እንደመጠበቁ መንግስት ለአካባቢው ሰላም የተለየ ትኩረት ሰጥቶ የክልላችን የጸጥታና ደህንነት ቢሮ ሰፊ ስራዎችን ሲሰራ ነው የቆየው። በከተማ አስተዳደሩም በማዕከላዊ ጎንደርም በዙሪያው አካባቢ ያሉ ወረዳዎችን ጭምር በየአካባቢያቸው ያለውን የመከላከያ ኃይል የፌዴራል ፖሊስ ኃይል ክልላችን ፖሊስ እና ሌሎች የጸጥታ አካላትን በማቀናጀት ስራዎች እየተሰሩ ናቸው። በተለይ ወጣቶቹ በተለያየ አደረጃጀት ያለ ወጣቶች የሰላሙ አካል እነሱ ስለሆኑ በሰፊው እነሱን የማሳተፍ ስራዎች ሲሰሩ ነው የቆየው። ስለዚህ በክልሉ በአጠቃላይ በተለይ ደግሞ በጎንደር አካባቢ አሁን ያለው ሁኔታ አስተማማኝ ነው። ይሄን ብነግራችሁ ባለፈው ሳምንት በላሊበላ ትልቁን የልደት በዓል አክብረናል። ወደ አንድ ነጥብ ሶስት ሚሊዮን አካባቢ ህዝብ የላሊበላን በዓል ታድሟል። ቤዛ ኩሉ ዓለምን በዓል ታድሟል። ያለምንም ኮሽታ፣ ያለምንም የጸጥታ ችግር ነው እዛ አካባቢ የነበረው በዓል እንዲያልፍ የተደረገው በኃላፊነት የሚመራው የጸጥታ እና የደህንነት ማስከበር ስራዎች በሰፊው የተሰሩ በመሆናቸው አስተማማኝ የምንለው ሰላም አለ። እንግዶቻችን ሲመጡ የሰላም ስጋት ሊኖርባቸው አይገባም። ግን ደግሞ ሁልጊዜ ሰላምን ከሌላ አቅጣጫ ብቻ የምንጠብቀው ነገር ስላለ አይደለም። ታዳሚዎችም ጭምር የሰላሙ ማስከበር አካል እንዲሆኑ እንጠብቃለን። አሁን የከተማ አስተዳደሩ እስከ ሁለት ሚሊየን አካባቢ ሰው በበዓሉ ላይ ይታደማል ተብሎ ነው የሚጠበቀው በዚህ ዓመት ከሰላሙ ጋር በተለይ ደግሞ አገራችን ለውጥ ውስጥ ስላለች ካሁን በፊት በቁርሾ እንተያይ የነበሩት የኤርትራ ወንድምናቶቻችን ጭምር በዚህ ዓመት በጎንደር የጥምቀት በዓል ላይ እንዲታደሙ በከተማ አስተዳደሩ ጥሪ ቀርቦላቸዋል። ስለዚህ ሰፊ ቁጥር ያለው ሕዝብ እዛ ቦታ ይገኛል ተብሎ ነው የሚጠበቀው። ዶክተር ሙሉቀና አያይዘው በዓሉን ለመታደም ወደ ጎንደር ከተማ ለመምጣት የኢትዮጵያ አየር መንገድ ከመደበኛ በረራ ውጪ አስራ ሰባት በረራዎች እንዳዘጋጀ አክለው ተናግረዋል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር።